የአድማጮች ማህደር ቀዳሚ የምናደርገው እንደ ሁልጊዜው በፖስታ ቤት የደረሰንን ደብዳቤ ነው። ላኪው ዳንኤል ፍቃዱ ይባላሉ ከይርጋ ጨፌ። እሳቸውም ለዲደብሊው የጀርመን ሬዲዮ ጣቢያ ለአማርኛ ዝግጅት ክፍል ብለው በላኩት ደብዳቤ በእጅ ጽፈን የምንልካቸውን ደብዳቤዎች መቀበላችሁ በጣም ያስመሰግናችኋል። አንዳንድ የሚዲያ ተቋማት ይህን በእጅ የምንጽፋቸውን ደብዳቤዎች አለመቀበላቸው ተገቢ አደለምና ቢያስቡበት ጥሩ ነው ላለሁ አደርሱልኝ መልእክቴን ይላሉ። ቀጥለውም ወደ ዋናው የመልእክታቸው ሀሳብ ይገባሉ። ይህም የሴቶች ተሳትፎ መጠናከር አለበት የሚል መልእክት ይዟል። እሳቸውም አሁን እያየን ያለነው የሴቶች በፖለቲካው፣ በአመራር፣ በስልጣን፣ በተለይ በሚኒስቴር ደረጃ በርከት ማለታቸው ሊበረታታ ይገባል። ማንም ባልገመተው ሁኔታም ፕሬዝደንት ሳህለወርቅ ዘውዴ የሆነው በማየታችን ለሌሎች እህቶቻችንም ተስፋን ያጎናጽፋል። በወንዶች እርዳታ ብቻ መሆን የለበትም። ይህም ማለት ወንዶች ለሴቶች ድጋፍ አያደርጉ ማለት ሳይሆን የይቻላል መንፈስን መስጠት አለባቸው። ይህም ደግሞ ሆነው የተገኙ ብዙ እንስት ኢትዮጵያውያን ሞልተዋል። በተለይ ቀደም ባሉት ጊዜያት ብዙ የሆኑ በሴቶች ላይ የሚደርሱ ተጽዕኖዎችን ተሻግረው በቆራጥነት እናም አሁን ደግሞ ከዚያ ዘመን የተሻለ ይመስላል። እናም ቅሉ በወረዳና በቀበሌ በተለይ በሀገራችን ገጠር አካባቢ ሴቶች እጅግ ሲበዛ አበሳቸው የበዛ ነው። ልጅ ወልደው ከማሳደግ ባለፈ ሁል ጊዜ እንደምንመለከተው የቤት ውስጥ ስራ ለነሱ የተተወ ነው። አሁንም በሀገራ ችን ይታያል። አሳዛኝ ህይወት ኑሮን ይገፋሉ። ይህ መቼ ይሆን የሚለወጠው? በከተሞችም ቢሆን የተወሰኑ በጥንካሬያቸው ያሰቡት ቦታ ቢደርሱም ለምሳሌ ሴቶችን በራሳቸው ገቢ እንዲኖራቸው ለማብቃት ብድር፣ ስልጠና ይሰጣል። በትልልቅ ከተሞች የተወሰነ መሻሻል ቢኖርም በወረዳና በቀበሌዎች ግን በሚያሳዝን ሁኔታ ሲሰሩ ይታያል። ይህን የሚከታተል ክልልም ፌዴራል መንግስትም ተመልክቶት ይሆን ሲሉ ጸሀፊው ይጠይቃሉ። ትልልቅ ወይም ብዙ ገንዘብ ለሴቶች የተመደበውን በአቋራጭ የሚበድሩ ተበዳሪዎች ጉቦ ይሰጧቸዋል የብድር አመላለሱን ወዘተ የሚታወቅ ነገር የለም በተለይ ይህን የማነሳው በሴቶች ብድር አካባቢ በወረዳና ቀበሌ ይህ ችግር ስላለ ነው እናም ሴቶች ስለመበደር ብቻ ሳይሆን ይህንንም ማወቅ ተገቢ ነው ከሌት ተናጋሪናት ከማህበሩ እንድትወጣ ሲባል በአንድ ወቅት ለማየት ችያለሁ። ይህም ይህ ገንዘብ ከወለድ ነጻ አይደለም ወይ ብላ በመጠየቋ ነው። እናም ጠያቂዋን ከማህበሯ አሰናበቷት። እናም ልብ ያለው ልብ ይበል። ሴት እናት፣ እህት፣ ባለቤትም ናት። እናም ከጎናቸው ልንሆን ይገባል። ተነጣጥሎ እድገት የለም። ዓለም ሴቶችን ባታገል ኖሮ ማለት የወንድ ዓለም ብቻውን ምንም አላመጣም ባይባልም ግማሽ የሆነውን የሁሉም መስክ እድገት ወደኋላ እንደቀረመን ነገሩ ውሸት አይደለም ይላሉ ዳንኤል ፍቃዱ ከአየር ጋር ጨፌ በመልእክታቸው። የተከበሩ አድማጫችን ለዚህ አስተያየት በጣም እናመሰግናለን። በዚህ ዝግጅትም ቢሆን ብዙዎቹ ተሳታፊዎቻችን ወንዶች ናቸውና ለሴቶች ቅድሚያ እንሰጣለን። እንድትበረታቱ ጻፉልን፣ ደውሉልን። መልእክታችሁን በዚህ ዝግጅት እናስተናግዳለን። አምሃሪክ አት ዲ ደብሊው ዶት ኮም በሚለው የኢሜል አድራሻችን ደግሞ የዘውትር አድማጫችሁ አበበነኝ ነኝ ከቢሾፍቱ ከተማ ብለው ጽፈውልናል። ቀበሌ ዜሮ ሁለት ውሃ እጅግ ተቸግረናል እና ባካችሁ የሚመለከታቸውን የመንግስት የስራ ኃላፊዎች አናግራችሁ የችግሩ መንስኤና መፍትሄው ምን እንደሆነ አሳውቁን። ውሃ ከተቋረጠ ከአንድ ወር በላይ ሆኖታል። መቋረጡም ተደጋጋሚ ሆኗል። ውሃው ሲለቀቅም እጅግ አነስተኛ በሆነ መጠን ነው የሚመጣው። እኛ የሚመለከታቸውን ባለስልጣናት ለማናገር የምናደርገው ጥረት ጆሮ አላገኘም ብለዋል የተከበሩ አድማጫችን። እኛም የሚመለከተውን አካል ለማናገር ሞከረን ነበረ፣ የስልክ መስመር ግን አልሰራለንም። በዋትሳፕ ወደ ደረሱ መልእክቶች ስናልፍ ከኢትዮጵያ ሰይድ ሱልጣንን ጨምሮ በርካታ የዝግጅታችን ተከታታዮች ማክሰኞ ዕለት ለተከበረው ለ1440 ኛው የኢዳል ፍጥር በዓል የእንኳን አደረሳችሁ መልእክት ልከውልናል። እንድሪስ ሙሳ እንዲሁ ከኢትዮጵያ የዘንድሮው 1440 ኛው ኢዳል ፍጥር በዓል በጣም ከእስከ ዛሬው የተለየ ነበረ። ምክንያቱም እስከዛሬ የሃይማኖት መሪዎቻችን በእስር ላይ ሆነው ነው እኛ በዓሉን ስናከብር ውስጣችን እየነደደ ነበር። አሁን ግን አልሐምዱላህ ክቡር ዶክተር አብይ አህመድ ላደረጉት በጎ ተግባር አላህ ዋጋቸውን ይክፈላቸው የሚል መልእክት ልከዋል። ጀማል የሱፍ ደግሞ ከራያ ቆቦ እሳቸውም እንዲሁ የእንኳን አደረሳችሁ መልእክት ካደረሱ በኋላ አንድ ሺ አራት መቶ አርባኛው የኢዳል ፍጥር በዓል ለእስልምና ተከታዮች በሙሉ በጣም ደስ ይላል። ጠቅላይ ሚኒስትራችን አብይ መሀመድን በጣም አመሰግናለሁ። ምስጋና ይሰማልኝ፣ መልእክቴን አስተላልፉልኝ ብለዋል ጀማል በሌሎች ጉዳዮች ላይ ወደ ደረሱ መልእክቶች ደግሞ ስናልፍ ከለጋምቦ ወረዳ መምህር አያሌው ላኩልን መልእክት ይገኛል። እንደሚታወቀው ግንቦት 23 ቀን 2011 ዓም መምህራን በሶታቸውን በሰላማዊ መንገድ ለማሰማት ሞክረን ተሳክቶልናል። ነገር ግን ጆሮ ያለው መንግስት ያስፈልጋል። የጠየቅናቸው መሰረታዊ ጥያቄዎች አንደኛ፣ የደሞዝ ማስተካከያ ጥቅማ ጥቅም ይከበር፣ ሁለተኛ ቤት ለሌላቸው የቦታ አሰጣጥ ደንብ ቁጥር 150 ሰረዝ 2009 ይከበር ወዘተ ሲሆኑ ዋናው የዚህ መነሻ ችግር መምህር ሶስት ዓመት ሰልጥኖ በአሁኑ ሰዓት 2 ሺ ብር ተከፍሎት በዚህ ልክ የለሽ የገበያ ጭማሪና የኑሮ ውድነት የት ይኑር? ከዚህም በላይ ስድስት ወር የሰለጠኑ የጤናና የፖሊስ ሰራተኞች ከፍተኛ ተከፋይ ሲሆኑ ያስተማራቸውን መምህር በእጅጉ ሲበልጡ በጣም ያሳዝናል። ከዚህ በላይ ደግሞ እዚህ ግባ የማይባል ሰርተፊኬት የሌላቸው በሚከፈላቸው ከፍተኛ ገንዘብ ሲከብሩ፣ መምህርን ግን መንግስት ራሱ ለመምህር ማነቆ ሆኖ ስለ መምህር ደስ የማይል መግለጫ ሲሰጥ እሱን እዚህ እንዳደረሰው አለማወቁ ግርም ይላል። ዶክተርን፣ ሚኒስትርን፣ ፕሮፌሰርን ማን አስተምሮት ይህን ማረግ አገኘ? አሁንም ጥያቄያችን በፍጥነት ይመለስ። ማስፈራሪያ ፋይዳ የለውም። ምክንያቱም ሙያው የሙያዎች ሁሉ እናት ቢሆንም መንግስት የአመለካከት ለውጥ ባለማድረጉ ምክንያት ሙያው ተንቋል ሲሉ ብሶታቸውን መምህር አያሌው ገልጸዋል። አሁን ደግሞ በድምጽ የደረሱንም መልእክቶች እናሰማችሁ። አሊ አካድር ይባላለሁ ከአፋር አሁን ያለው ወቅታዊ ሁኔታን በማስመልከት የተከበሩ ፕሬዚዳንት አቶ ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ጥሪን በመቀበል አስደስቶ ነው አሁን እየተፈጠረ ያለው ሰላምና መደመር ጉዞ ደስታችን ወደር የለው። ሆኖም ግን ግማሽ አካላችን የሆነው የኤርትራ ሕዝብ ሲከፋ ማየት እና በዲሞክራሲ እጦት በእስር እና በስደት ሲሰቃይ ስንመለከት እጅግ በጣም ያመናል። እኛ ኢትዮጵያውያን ሰላም መሆን ብቅ አይደለም፣ ወገኖቻችን ለሆኑት ኤርትራውያን ህዝብ ሰላምና ድህነት ካልተረጋገጠ። ስለዚህ ኤርትራውያን በሀገራቸው ዲሞክራሲያዊ ስርዓት እንዲሰፍ መልካም ምኞታችን ነው። አይደቸው፣ በሌዎች እኔ ምንጊዜ አድማ ጥጫችሁ ነኝ። ወደ መቶ ሰባት ፖለቲካ ተጠሪዎች በኢትዮጵያ አሉ ይባላል። መቶ ሰባቱ ቀርቶ ሰባቱ ፖለቲካ ተጠሪዎች ምንድን ነው ፋይዳቸው? ለእኛ ለህዝቡ ምንድን ስለሚፈይዱ ነው? እኛ ግን ከዚህ ውስጥ ከመንግስትም ሆነ ወይንም ከፖለቲካ ፓርቲዎች ስለ ኑሮ ውድነት የሚከራከርልን ነው። አይዶች በዴዎች እንዴት ናችሁ? ሰላም ነው? ደህና ናችሁ? የኢትዮጵያ መንግስት ምናልባት ህገወጥ የሰው ዝውውርን ለማቋረጥ ብሎ ከሳውዲ መንግስት ጋር የተፈራረመ ውለታ ነበረ። እናም ያን ውለታ ደግሞ በህጋዊ መንገድ በስልጠና መልኩ አድርጎ ለመላክ በዝግጅት ላይ ነበር ያለው እና ያው ማለት ብዙ ሰዎች በስልጠና ብዙ ወጣት ከገጠር የድሃ ልጅ አርሶ አደር ልጅ የተለያዩ የድሃ ቤተሰብ ልጅ እስካሁን ድረስ ያው በትምህርት ላይ ነበር ያሉት ከኤጀንሲዎች ጋር ማለት ነው። ከአስርና ሰራተኛ ኤጀንሲዎች ከስልጠና እየወሰዱ ነበር ያሉት። ነገር ግን ከትላንት ወደዛ ማለት ከትናንት በስቲያ የተነገረው ዜና ግን የሳውድ መንግስት የቪዛ እንደሰረዘ ከዚህ በኋላ መላክ እንደሌለበት የዚኛው መንግስት እንትን እንዳለ እንዳሰረዘ ምናምን ነገር የዛኛውም ካለመስማማት ወይም ካለመግባባት የተነሳ የተባለ ነገር ነበረ። ነገር ግን በሌላ በኩል የሚነገረው ዜና ያው የሀሰት ወሬ እንደሆነ ነው የሚነገረው እና እውነት ለመናገር የድሀ ቤተሰብ ልጅ፣ የዝቅተኛ ቤተሰብ ልጅ ስንት ብር ያወጣ እነሱ እነሱ ቢያንስ ከየት ሰርተን እንቀየራለን፣ ሰርተን እንለወጣለን እያሉ ብዙ ነገር እያሰቡ ነበረ። ግን ይህን ዜና ተከትሎ ያው መጥፎ ዜና ብለውታል። ማንም ቢሆን ከኔው ጀምሮ ማለት ነው፣ እኔም አንዱ የሰልጣኙ አካል ስለሆንኩ ማለት ነው። እና ከየት መጥቶ ነው ውሸት እንደሆነ ነው የሚነገረው። ለማንኛውም ዶች በሌዎች በህጋዊ መንገድ የተጀመረውን እንዲቀጥል ለማድረግ ያላችሁ መልእክት ብታስተላልፉ የተሻለ ነገር ነው ብዬ አስባለሁ። ጀማር ከወረባቦ ቀጣዩ የድምፅ አስተያየት ደግሞ የደረሰን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የጃፓንና የኢትዮጵያን የሁለትዮሽ ግንኙነት ለማጠናከር ላበረከቱት አስተዋጽኦ በሚል የተሰጣቸውን የስፕሪንግ ኢምፔሪያል የተባለውን የጃፓን ሽልማት በሚመለከት የደረሰን መልእክት ነው። ሰላም ዶቼ ቬለዎች፣ ጤና ይስጥልኝ እንደምን ናችሁ? አቶ ኃይለማርያም ለሽልማት መብቃታቸውን ሰምተናል። እኚህ ግለሰብ ሀገራችን ሲያስተዳድሩ በነበረበት ወቅት ሜቴክ የሀገራችንን ሀብት እንደዛ ሲመዘብር የቀድሞው መረጃ መስሪያ ቤት በዜጎቻችን ላይ ግፍ ሲፈጽም እኒህ ሰውዬ በቦታው ነበሩ። ይህን ያልተቆጣጠሩ ሰው በሀገራችን ከፍተኛ የበደል ጫና ሲደርስበት ያልተቆጣጠሩ ሰው ለሽልማት መብቃታቸው እጅግ ያሳዝናል። ለነገሩ እኮ ተተርቷል። ኢትዮጵያ ሀገሬ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ ተብለዋል። ከሳውዲ አረቢያ ደግሞ የዓለም ባንክ ብድርና እርዳታ መስጫው ጊዜ አሁን ነው ባንክ በማይታወቁ የታጠቁ ቡድኖች እየተባለ ተዘርፎ አልቋል። ኢትዮጵያ ገና አልነጋላትም፣ እንዲሁም ብሶባታል። እግዚአብሔር በቃ ይበለን ይላል ከሳውዲ አረቢያ የደረሰን መልእክት። ሌላው መልእክት ደግሞ ከኢትዮጵያ ነው። የአርባ ስልሳ ኮንዶሚኒየም ቤቶች በምን ሁኔታ ላይ እንዳሉ ብትዘግቡልን በየጊዜው ህዝብን የሚያስቆጡና በየቦታው ብጥብጥ የሚያስነሱ ጉዳዮችን መንግስት ቃል በገባው መሰረት ሳያሳካ ሲቀርና በተጨማሪ ዘር ተኮር ፖለቲካ ሲተራመስ ነው። ሶስተኛው ጉዳይ ደግሞ የመልካም አስተዳደር ችግር እስከታች የተደረገ ለውጥ ባለመደረጉ ስለሆነ ለነዚህ አይነት ችግሮች ቅድሚያ በመስጠት መንግስት ችግሮችን መፍታት አለበት። የሚዲያ አካላትም ወሳኝ የሆኑት የችግር መንስኤዎች ላይ ትኩረት አርጋችሁ ብትሰሩ፣ እንዲሁም ችግር ፈቺ በሚሆኑ ጉዳዮች ላይ ትኩረት ብታደርጉ ጥሩ ነው እላለሁ ይላል ከኢትዮጵያ የደረሰ መልእክት። አንዳንድ በማህበራዊ ሚዲያ የምንሰማቸው ነገሮች ምን ያህል እውነት ናቸው ሲሉ አንድ የኢትዮጵያ አድማጫችን ይጠይቃሉ። የተከበሩ አድማጫችን፣ መረጃዎቹ እውነት ናቸው ወይም አይደሉም ለማለት መረጃውን ከየት እንዳገኙት ማወቅ ያስፈልጋል። ሌላው አድማጭ ከኢትዮጵያ የኮሌራ ወረርሽኝ እንደተከሰተ መናገር ብቻውን የበሽታውን ስርጭት ለመቆጣጠር የሚያበረክተው አስተዋጽኦ የለም። የበለጠ ግንዛቤ ምልክቶቹን ማሳወቅ አለባችሁ የሚል መልእክት ልከውልናል። የተከበሩ የዝግጅታችን ተከታታይ ኮሌራን በሚመለከት ለሰጡት አስተያየት እናመሰግናለን። እርስዎ እንዳሉትም ስለ በሽታው መከሰት መናገር ብቻ ሳይሆን ሊደረግ የሚገባውንም ጥንቃቄ ማሳወቅ ተገቢ ነው። ማክሰኞ ዕለት የተሰራጨው የጤናና አካባቢ ዝግጅታችን ዝግጅታችንም ይህንን የሚመለከት ቅንብር አቅርቧል። ለማስታወሻ ያህል ከዝግጅቱ ላይ ቀንጭበን እናሰማችሁ። እንደ ዓለም አቀፉ ጤና ድርጅት ኮሌራ ቫይብሮ ኮሌራ በተባለ ተዋሲ አማካኝነት የሚመጣና አንጀትን የሚያጠቃ በሽታ ነው። በሽታው በዚህ ተዋሲ በተበከለ ምግብና ውሃ አማካኝነት የሚመጣ ሲሆን ድንገት የሚጀምር አጣዳፊ ተቅማጥና ተውከት ምልክቶቹ ናቸው። የሰውነት ፈሳሽን በማሟጠጥና አቅም በማሳጣት ተገቢ ሕክምና ካልተደረገ በጥቂት ሰዓታት ውስጥ ለሞት ሊዳርግ የሚችል በሽታም ነው። ኮሌራ ተላላፊና በወረርሽኝ መልክ የሚከሰት ሲሆን የበሽታው ምልክቶች መታየት ከጀመሩ አምስት ቀናት ውስጥ የመግደል ኃይሉም ከፍተኛ መሆኑን የዓለም አቀፉ የጤና ድርጅት መረጃ ያሳያል። ይህ በሽታ በኢትዮጵያ በአሁኑ ጊዜ በአማራ፣ በትግራይ፣ በኦሮሚያና በሶማሌ ክልሎች እንዲሁም በአዲስ አበባ ከተማ መታየቱን የኢትዮጵያ ጤና ጥበቃ ሚኒስቴር አስታውቋል። የኮሌራ በሽታ ዋና ዋና ምልክቶቹ አጣዳፊ ተቅማጥና ትውከት፣ ራስ ምታትና የቆዳ መሸብሸብ ሲሆኑ ምልክቶቹ የታዩበት ሰው በአፋጣኝ ወደ ጤና ተቋም መሄድና በቂ ፈሳሽ መውሰድ እንደሚኖርበት ባለሙያዎቹ ይመክራሉ። በሽታውን ለመከላከልም የግልና የአካባቢ ንጽሕና መጠበቅ፣ መጸዳጃ ቤት ደርሰው ሲመለሱም ሆኖ ከምግብ በፊት እጅን ቢቻል በሳሙና ካልሆነም በውሃ በደንብ መታጠብ፣ ምግብን በደንብ አብስሎ መመገብና የመመገቢያ ቁሳቁሶችን በንጽሕና መያዝ እንዲሁም ውሃን በማፍላት ወይም በማከም መጠቀም ይመከራል። ዜናችሁ አንድም ቀን አልፎኛ ያውቅም። የዓለም መረጃን በእናንተ በኩል አገኛለሁ። አድናቂያችሁ ፍቃዱ ሳሌ ነኝ ከእስራኤል ብለዋል። እሳቸውንም እናመሰግናለን። ወደ ቀጣዩ መልእክት ደግሞ ስናልፍ አሜሪካ ሁለቱ የባህረ ሰላጤው የከባድ ሚዛን ሀገራት ሳውዲ አረቢያና ኢራንን ከአጋሮቻቸው ጋር ለማፋለም ቋምጣለች። አሜሪካ ከቻለች ዓለምን በባርነት መግዛት ካልቻለች ደግሞ እርስ በርስ አጣፍታ ብቻዋን መንገስ ስለምትፈልግ እንጂ ጦርነት ቢነሳ ሊከሰት የሚችለውን ነገር ሳትገምት ቀርታ አይደለም። የዓለም መንግስታት በሕይወት ካሉ ይህንን ጦርነት እንዲቀሰቀስ በፍጹም ማሰብ የለባቸውም። የጦርነቱ መዘዞች አንዱ ዓለማችን ሊቋቋመው የማይችለው ሁሉን አቀፍ የሽብርተኝነት አደጋ ነው። የጦርነቱ ውጤት ማንም ከሚገምተው በላይ ለዓለም ነቀርሳ ነው። ይህ የኔ የግሌ ትንቢት ነው ይላሉ ከኢትዮጵያ አስተያየታቸውን የላኩልን አድማጭ ሎች በጣም የምወዳችሁ የበረሃ ጓደኞቼ ናችሁ። በሳውዲ በረሃ በሬዲዮ እየተከታተልኩኝ የራስ ምታት ኪኒን ፓራሲታሞል እንደሆናችሁ ልታውቁልኝ ይገባል። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ ያሉን አድማጭ አስተያየትም ልከዋል። እነ ታንዛኒያ የሀገራቸውን ደህንነት ይጠብቃሉ። የኛዎቹ ህዝብን እያፈናቀሉ ባንክን እያዘረፉ ወንጀለኛን ፈርተው ንጹሐንን ያሳድዳሉ። እኔን የሚገርመኝ ወደፊት የሚደረገው ምርጫ አገር ሰላም ባጣበት ምን አይነት ነው የሚሆነው? ፓርቲያቸውን የሚያስተዋውቁት ቅስቀሳ የሚያደርጉት እንዴት ነው? የወደፊት ምርጫ ቅዠት ሆኖ ነው የሚታየኝ የሚሉ አስተያየቶች ናቸው የደረሱን። ሁላችሁንም እናመሰግናለን። ጻፉልን ወይም መልእክቶቻችሁን በድምጽ ቀርጻችሁ ላኩልን፣ እናስተናግዳለን።